ታላቁ የኢትዮጵያ ሕዳሴ ግድብ አሁን የያዘውን ስያሜ ከማግኘቱ በፊት ሚሊኒየም ግድብ በሚል በመጋቢት ወር 2003 ዓ ም በቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ የመሰረት ድንጋዩ ከተቀመጠ ስድስተኛ ዓመቱን ዘንድሮ ያዘ። የግድቡ ግንባታ በአብዛኛው ኢትዮጵያዊ ዘንድ ድጋፍ ቢቸረውም እቅዱ ይፋ የሆነው የጸደዩ የአረቡ አብዮት በተቀጣጠለበት ወቅት በመሆኑ በአንዳንዶች ዘንድ የሕዝቡን ትኩረት ወደ ሌላ አቅጣጫ ለማዞር የታሰበ ተደርጎ ተወስዶ ነበር። የግንባታው ወጪ 4.5 ቢሊዮን የአሜሪካን ዶላር ወይም 80 ቢሊዮን የኢትዮጵያ ብር መሆኑና ይህ ወጪ የሚሸፈነው ደግሞ በሀገሪቱ ህዝብና መንግስት ነው መባሉ ብዙዎችን ጥርጣሬ ውስጥ እንዲገቡ አድርጓል። በሌላ በኩል ለዘመናት የአባይ ውሃ ዋነኛ ተጠቃሚ በሆነችው ግብጽ ዘንድም የዚህ ፕሮጀክት እቅድ በስጋትና በጥርጣሬ የሚታይ በመሆኑ በተለያዩ ጊዜያት ግድቡ በተፋሰሱ ሀገራት ላይ የሚያመጣው ተጽዕኖ ከፍተኛ ነው በሚል ሁለቱ ሀገራት በገለልተኛ ወገን እንዲጠና ስምምነት እስከደረሱበት ያ እስካለፈው አመት ድረስ አቤቱታ ስታሰማ ቆይታለች። ያም ሆነ ግን የግንባታው ስራ ላፍታም እንዳልተቋረጠ እየተነገረ ስድስተኛ አመቱ ላይ ደርሷል። የግድቡ ግንባታ ቀደም ብሎ ባለፈው ጎርጎረሳዊ አመት እየተገባደደ እንደሚሄድ ነበር የተነገረው። የመጀመሪያ የኃይል ማመንጨት ተግባርም በያዝነው ጎርጎረሳዊ አመት እንደሚጀምርም እንዲሁ። ከሰሞኑ የተሰማው ደግሞ የተጠናቀቀው 56 በመቶ ብቻ መሆኑን ያሳያል። እቅዱ ከመነሻው አምስት አመት ብቻ የሚፈጅ እና በጎርጎረሳዊ ሰባት አመት ምረት ይጠናቀቃል የሚል ቢሆንም፣ ለመሆኑ በእቅዱ መሰረት ለምን አልተጠናቀቀም? የኢትዮጵያ የኮሚኒኬሽን ጉዳዮች የሕዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ግድቡ ሲጀመር፣ ቅድም እንደተባለው እቅዱ ያው በአምስት ዓመት ይጠናቀቃል የሚል ነው። በእቅድ ደረጃ የተያያዘው ሲጀመርም ወደ አምስት ሺ ሁለት መቶ ሜጋዋት አካባቢ ያመነጫል የሚል ነው በወቅቱ የነበረው። በጊዜ ሂደት ግን የተለያዩ ማሻሻያዎችን በማድረግ የተለያዩ ቴክኖሎጂዎችን ጭምር በመጠቀም በአሁን ሰዓት ከአምስት ሺ ሁለት መቶ ሜጋዋት ስድስት ሺ ሜጋዋት ያደገበት ሁኔታ ነው ያለው። በቅርቡ እንደዚሁ በተከለሰው እቅድ መሰረት ደግሞ ስድስት ሺ አራት መቶ ሀምሳ ሜጋዋት እንደሚያመነጭ የዛን ያህል አቅም እንዳለው የተረጋገጠበት ሁኔታ ነው ያለው። ልዩነቱን ማየት ጭምር ይቻላል። በየጊዜው ሜጋዋቶቹ እየጨመሩ የመጡበት ሁኔታ ነው ያለው። እንግዲህ ማንኛውም እቅድ ወረቀት ላይ ታቅዶ ወደ ተግባር ሲገባ የሚያጋጥሙ ተግዳሮቶች አሉ። እንዲሁም ደግሞ በተግባር ሂደት ውስጥ ደግሞ የሚያጋጥሙ ኦፖርቹኒቲዎች መልካም አጋጣሚዎች አሉ። ይሄ ሁሉ ውጣውረድ እና ኦፖርቹኒቲ የሚያጋጥምበት ሁኔታ ነው ያለው። በተከለሰው እቅድ መሰረት መቼ ይጠናቀቃል? በአዲሱ እቅድ መሰረት ማለት ነው። በሂደት ውስጥ ያለ ፕሮጀክት ነው። እጅግ በጣም ግዙፍ ፕሮጀክት ነው። ቅድም እንዳልኩት ሀያ አራት ሰዓት ጭምር በፈረቃ የሚሰራ ስራ ነው። ስለዚህ በዚህን ሰዓት በዚህን ቀን ይጠናቀቃል ብሎ ማስቀመጡ አስቸጋሪ ነው የሚሆነው አሁን ባለው ሁኔታ። ነገር ግን በቅርቡ የመጀመሪያ ፌዝ ኃይል እንዲያመነጭ መንግስት ርብርብ እያደረገ ያለበት ሁኔታ ነው ያለው። በተቻለ ፍጥነት ይሄ እንዲጠናቀቅ ደግሞ በመንግስት በኩል ይፈለጋል፣ ሕዝብም ይፈልገዋል። ታላቁ የህዳሴ ግድብ ሲጠናቀቅ ስድስት ሺህ ሜጋዋት የኤሌክትሪክ ኃይል እንደ የሚያመነጭ ነው የሚጠበቀው። ስራው ሲያልቅም ከ1800 ሜትር ስፋትና 155 ሜትር ከፍታ ያለው 74 ሚሊዮን ሜትሪክ ቶን ውሃ የመያዝ አቅም ያለው ከአፍሪካ ተወዳዳሪ የሌለው ግዙፉ የኃይል ማመንጫ እንደሚሆን ግንባታውን የሚያከናውነው ሳሊኒ የተሰኘው ኩባንያ በድረ ገጹ ያሰፈረው መረጃ ያመለክታል። ግድቡ የኃይል ማመንጨት ስራውን ሲጀምር ለኢትዮጵያ የሚሰጠው ጥቅም ጥያቄ ባያስነሳም ሳሊኒ የተባለው የጣሊያን ኩባንያ ያለ ጨረታ ግንባታውን እንዲያካሂድ በመደረጉ አግባብ አይደለም በሚል በዓለም አቀፍ ተቋማት ዘንድ አሁንም ድረስ ይተቻል። የህዝብ ግንኙነት ኃላፊው አቶ መሐመድ ሰይድ ግን ኢትዮጵያ የተፈጥሮ ሀብቷን ተጠቅማ እንድትለማ የማይፈልጉና ጥቅማችን ይነካል የሚሉ ኃይሎች ትችት ነው ብለውታል። በቤንሻንጉል ብሔራዊ ክልላዊ መንግስት ጉባ ወረዳ ሲርባ በተባለ ቦታ እየተገነባ ያለው ታላቁ የህዳሴ ግድብ ተሰርቶ ሲጠናቀቅ 187400 ሄክታር መሬት የሚሸፍን 246 ኪሎ ሜትር ሰው ሰራሽ የሚፈጥር ሲሆን ግድቡ በትልቅነቱ ከአፍሪካ አንደኛ ሲሆን ከዓለም ደግሞ ስምንተኛ ይሆናል።